እሰጥ አገባ ለምሽቱ በሙስናና አያያዙ ዙሪያ ያተኮረ ክርክር ነው ቀረበው። የክርክሩ ተሳታፊዎች አቶ ብርሃኑ ዳምጤ እንዲሁም አቶ ጀዋር መሀመድ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ከዚህ ቀደም በዚህ ፕሮግራም ላይ በወቅታዊ የኢትዮጵያ ጉዳዮች ላይ በጊዜው እንደተሳተፋችሁት ሁሉ ዛሬም ኢትዮጵያ ያለችበት ሁኔታ የሚመለከቱ አንኳር ርዕሶች እንቃኛለን። በአንድ አብይ ወቅታዊ ሰጉዳይ እንደርደር። የኢትዮጵያ መንግስት ባለፉት ጥቂት ቀናት ውስጥ በወሰደው እርምጃ አንድ ሚኒስትር ምክትላቸውና ሌሎች በተለያዩ ደረጃዎች የሚገኙ ኃላፊዎች በሙስና ተጠርጥረው በቁጥጥር ስር መዋላቸውን ይፋ አድርገዋል። የሀገራትን የሙስና ደረጃ የሚመለከቱ የሚዳስሱ፣ ኢትዮጵያ በሙስና እያያዝ ያለችበትን ደረጃ የሚያመላክቱ አንዳንድ ዓለም አቀፍ መረጃዎችም ከዚህ ቀደም በተለያዩ ወቅቶች ይፋ ሆነዋል። እነሱንም እንመለከታለን። ይህንኑ መነሻ እናድርግና በኢትዮጵያ ውስጥ አሁን ተንሰራፍተዋል የሚባለውን ሙስና ግራና ቀኝ እንዴት ነው የምትመለከቱት? አቶ ብርሃኑ እርስዎን ላስቀድም። አመሰግናለሁ አሉላ፣ አመሰግናለሁ እጇ በእርግጥ ይሄ ሙስና ጉዳይ በጣም ወቅታዊና አንገብጋቢ ጉዳይ ነው። ዛሬ አይደለም ኢትዮጵያ ውስጥ ሙስና ያለው በጣም ረጅም ጊዜ ነው። ግልጽነት እና ጠያቂነት በሌለበት ስርዓት ውስጥ ሙስና ለማቆጥቆጥ አመቺ ሁኔታ ይፈጥራል የሚል እምነት አለኝ። በተለይ ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም ከተለዩ በኋላ በጣም አለቃ ያጣ ቤት መስሏል ሀገሪቷ። ዘረፋው ተጧጡፏል። በዚህ በኩል የፀረ ሙስና ኮሚሽንም ምርጫ የለም። ከአሁን በኋላ ሀገሪቷ አንድ እርምጃ ወደፊት መሄድ አትችልም። ይሄ ሙስና ሀይሎችን ማጋለጥ ካልተቻለች ግን፣ አሁን የተጀመረው በዋና ዋናዎቹ ላይ ነው ብዬ አላምንም። በዓለም አቀፍ ደረጃም እንዳልከው በኢትዮጵያ ስ የሚመጣ ብድሮች እርዳታዎች ተመልሰው ይወጣሉ። ከፍተኛ የሆነ ካፒታል ፍላይት እንዳለ ነው መረጃ ያለው። በዛም ሳቢያ የተፈጠረ ከፍተኛ የሆነ ሀብትና ንብረት ኮብልሏል። ያንን ለመቋቋም እኛም በእኛ በኩል በኢትዮጵያ ህገወጥ የሀብት ኩብለላን ለመቋቋም የሚያስችል ድርጅት አቋቁመናል። በውጭ ሀገር ይሄንን ገንዘብ እየዘረፉ ንብረት ያከማቹ ቤት የገነቡ ቢዝነስ የሰሩ ሰዎች ለማጋለጥ በውጭ ያለን ኢትዮጵያውያን በተለይ ኢህአዴግ ደጋፊዎች ነን የምንል ሀይሎች በዚህ ላይ መረባረብ እና ዋናዎቹ ዋናዎቹን ግንዶቹን ለህግ ማቅረብ የሚቻልበት ህገ መንግስት መንግስታዊ አቅም መገንባት ይቻላል የሚል እምነት ነው ያለን። ስለዚህ በዚህ በኩል ከፖለቲካ እምነት ውጪ ሁላችንም የሀገር ሀብት ስለሆነ ድረስ እንድንረባረብ የሚል ነው እና ትክክለኛ እርምጃ ነው ብዬ ነው የማምነው። መልካም አቶ ጀዋር፣ እድሉ ለእርስዎ ልስጥ። አቶ ብርሃኑ ያቀረቡትን ተከታትለዋል። ግልጽነትና ተጠያቂነት በሌለበት ሙስና መንሰራፋቱ አይቀርም፣ ባለቤት የሌለበት ቤት መስሏል እያሉ ነው። ጠንከር ያለ ትችት ነው የሰነዘሩት። ኋላ ላይ ለእርስዎ የሚነሱ ጥያቄዎች አሉኝ። አቶ ጀዋር ጀዋር ለእርስዎ ውንደል አው ከአቶ ብርሃኑ ውስጥ ማማ አለው እንግዲህ ኢትዮጵያ ውስጥ ድሮም ሆነ አሁንም ሙስና በሙስና የሚታወቁ መንግስታት ናቸው በስልጣን ላይ የቆዩት ሀገሪቷ ውስጥ ለህዝቡ ከሚወጣ ወጪ ግለሰቦችና፣ በስልጣን አካባቢ ያሉ ሰዎች እንዲሁም ቡድኖች በራሳቸው ላይ እንዲሁም በውጭ ሀገር በሚያስቀምጡት ገንዘብ የሚባክነው ይበልጣል። ሀገራችን በየአመቱ ለበጀት ድጎማ ሳይቀር ወደ ኦልሞስት አርባ በመቶ የሚሆነውም ከውጭ ሀገር ነው በእርዳታ የምታገኘው። የውጭ ሀገር ያለው ዜጋ ደግሞ ወደ ሁለት ቢሊዮን ዶላር ይልካል በአመት። ወደ ሶስት ቢሊዮን የሚሆነው እንግዲህ እየተመለሰ የሚወጣበት ሁኔታ ነው ያለው። በአሁኑ ጊዜ በአለም ላይ በጣም በጣም ከፍተኛ የ ወደ ውጭ ሀገር በህገወጥ መንገድ ገንዘብ ከሚፈስባቸው ሀገሮች ውስጥ በመጀመሪያው ተርታ ላይ ከምትገኘው ከሚገኙት ውስጥ ነች ኢትዮጵያ። ይሄ ብቻ አይደለም። እኔ እንግዲህ የዚህ እንደ ችግሩ መንስኤ የሚታየኝ የመሪ ማጣት ብቻ አይደለም። ያባብሶ ሊሆን ይችላል ግን፣ ስርዓቱ ራሱ የተገነባበት ስርዓት የሙስና ስርዓት ነው። ስርዓቱ ተደላድሎ ያለው ከታች እስከ ላይ ሰንሰለቱ የተያያዘው በሙስኝነት ላይ ነው። እንደሚታወቀው አብዛኞቹ በኢህአዴግ በሚል ስም የተሰባሰቡት ፓርቲዎችም ሆኑ ግለሰቦች ከህወሀት በስተቀር ሌሎቹ እዛ ውስጥ ያሉት በድርጅቱ አምነው ሳይሆን ድርጅቱ የህወሀት የበላይነት ስላለ በኮኦፕት አድርጎ ወይም ደግሞ ገዝቷቸው ያሉ ናቸው። ግለሰቦቹም ፓርቲዎቹም ከላይ እስከታች እዛ ውስጥ ስራ ውስጥ ያሉ ሰዎች ከታች ከህዝቡ እየዘረፉ ከበላይ ላላቸው ሀለቃ እያቀበሉ ያ ሀለቃ ደግሞ ለሀለቃው እያቀበለ ያለ የሙስና መንሰላል ነው ስርዓቱ። ስለዚህ ባለፉት ሀያ ዓመታት በጣም በተስፋፋ ሁኔታ እየተካሄደን ያለው አሁንም እየሄደን ያለው እና አሁን የተወሰዱት እርምጃዎች የሙስና ላይ የተወሰኑ እርምጃዎች ናቸው ለማለት በጣም ይከብዳል። የፖለቲካ እርምጃዎች ናቸው የሚመስሉት። ምክንያቱም እስከ ዛሬ የተደረጉት የሙስና በሙስና ስም የተወሰዱት እርምጃዎች በታምራት ላይኔ ላይ፣ በነስዬ ላይ በነ ኩማ ደመቅሳ ላይ የተወሰኑት እርምጃዎች የፖለቲካ እርምጃዎች ነበሩ። እንዳሁም በሙስና በጣም ተዘፍቀዋል የተባሉት በእነ ኩማ ያሉ ግለሰቦች ተመልሰው ስልጣን የያዙበት ሁኔታ ስለምናይ አሁንም የተደረጉት እርምጃዎች ሙስናን ለማስመሰያ የተደረገ እንጂ የፖለቲካ ውስ እርምጃዎች ናቸው እና በእንዲህ አይነት እርምጃም የሙስና መዋጋት በጣም አስቸጋሪ ይመስለኛል። መልካም ግራና ቀኝ እንመለከታለን። ወደ አቶ ብርሃኑ ልመለስ የጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት መለየት ነው የሚል ምክንያት ሰጥተዋል ና ከዚያ ሌላ የተለየ አዲስ ነገር ካለመደረጉ አንጻርና ሙስና ደግሞ በሀገሪቱ ውስጥ ረጅም ዓመት አስቆጥሯል ሲሉ ሁለቱ አይጋጭም? እንዴት አድርገው ያስታርቁታል? አዎ ምንድን ነው በእርግጥ ጠቅላይ ሚኒስትሩ መሞት የፈጠረው ባኪም አለ የሚል ግምት ውስጥ የገባሁት እንዳልከው፣ ሙስና ዛሬ የተጀመረ ጠቅላይ ሚኒስትሩ ከሞተ በኋላ የተጀመረ አይደለም። ቀደም ሲል ግን እንደዚህ በጣም ዓይን ያፈጠጠ አሁን የምንሰማቸው ነገሮች በጣም ሻክ የሚያደርግ ነገር ነው። እነኚህ ሰዎች ከፍተኛ የህወሀት ባለስልጣኖች ናቸው፣ ከፍተኛ የብአዴን ባለስልጣኖች ናቸው። ስለዚህ እነኚህ ሰዎች ቅድም እንዳለው ማን ነው ጆሀር ፖለቲካል ነገር ነው ለማለት የሚያስቸግረው ምንድን ነው ሰዎቹ ማንነትም በደምብ ጠንቆ የሚያክሰው በጣም ከጠቅላይ ሚኒስትሩ ጋር ቅርበት የነበራቸው ሰዎች ናቸው፣ ወዳይ ናቸው። በተለይ እነሰየ ከወጡ በኋላ ይሄ ምክትሉ አሁን የታሰረው ሰው አቶ ገብረ ዋህድ የሚባለው በጣም ቀን ቀኝ እጅ የነበረ ሰው ነው እና እነኚህ ሰዎች በቃ ባለቤትም የለዋል። በብዙ ቶኖች የሚቆጠር ስፓይር ያደረገ ሲሚንቶ አንድ ሀገር ላይ ስታስገባ፣ በዛ ሲሚንቶ የሚገነባው እንግዲህ አባይ እኮ ነው የሚገነባው፣ ማዕት ፕሮጀክት እኮ ነው እና ሀገር እየፈረሰ ነው ያለው ማለት ነው። ቀረጥ አይከፈልበትም ሊጋ ሊ በቀረስ ከፍሎ የሚሰሩ ነጋዴዎችን ከጨዋታ ውጭ የሚያደርግ አደገኛ ነገር ነው እየተሰራ ያለው ዛች ሀገር ላይ። ምንድን ነው ማስረጃው? አቶ ብርሃኑ ጣልቃ ግባ። እንግዲህ የክርክር ነገር ነው እና የምታነሷቸው ጭብጦች እንደ ክብደታቸው ሁሉ ጊዜ ያለፈበት ሲሚንቶ መግባቱ፣ በመደበኛ የገበያ ልውውጥ ውስጥ ያሉ ነጋዴዎችን ከገበያ የማውጣቱ አካሄድ ትልልቅ ትችቶችን ነው ያቀረቡ ያሉት። እና ምንድን ነው ማስረጃው? የታወቁ ናቸው እኮ በንግዱ ማህበረሰብ። ስለ ንግዱ ማህበረሰብ በቅርብ ስለማቅ ነው። እነዚህ ሰዎች ቁልፍ ሰዎች ናቸው ሀገሪቱን በፋይናንስ በለው በጉምሩኩ በለው በትራንስፖርት በለው በሪል ስቴት በሁሉ ዘርፍ ስማቸው ሲነሳ የነበረ ማንም ሰው የማይነካቸው በዚህ በኩል ፖለቲካል ፓወር በዚህ በኩል ገንዘብ የያዙ ሰዎች ናቸው። ስለዚህ እነኝህ ሰዎች ማንም ይነቀንቅ አልነበረም። የአቶ መለስ መሄድ ግን በተፈጠሩ ፓወር ቫኪውም እነኝህ ሰዎች ኤክስፖዝድ ሆነዋል። እኔ ጸረ ሙስና እንቅስቃሴ ነው ፖለቲካሊ ሞቲቬትድ አደለም ለማለት አደለም፣ ፖለቲካል ኖሮ ይችላል ከጀርባው ነገር ግን እነኝህን እንደ ቀላል ነገር እንዳናያቸው ነው። እነኝህ ሰዎች ነካ ማለት የቱ ጋር ነው የምታቆሙ? ስለዚህ ወደ ዋናው መሄድ የግድ ነው። ይህንን ነገር ወይ አለመጀመር ነው። ከጀመሩት ግን የግዴታ ይህንን ጉዳይ ሁሉ ማህበረሰብ ያውቃል። ብዙዎቻችን የምናውቃቸው ትላልቅ ነጋዴዎች አሉ። ከጨዋታ ውጭ ያደረጓቸው ነጋዴዎች አሉ። ምክንያቱም ኮምፒቴቲቭ ከሆንክ አንደኛ፣ እነሱ ታክስ አይከፍሉ የሚያስገቡት፣ በሁለተኛ ደረጃ ተወዳዳሪ ከሆንክ ደግሞ በሀገር ውስጥ ገቢ አስር ሚሊዮን ብርታት ይልኩላሃል። አሁን አቃቤ ህጉን ስትመለከተው ትናንትና የሀያትም ባለቤት ሰባ አምስት ዓመት እስር ቤት እንደሄዱ ሰጀስት ያደረገ ሰው ነው የጉምሩግ አቃቤ ሕግ እሱ አሁን በሰ ሙስና ገባ እና አቶ ገብረዋል። በኢትዮጵያ ቴሌቪዥን እየወጡ ስለ ሙስና ንግግር የሚያደርጉ ሰዎች ናቸው። አሁን ያለው ሪያሊቲ ግን ይው። ስለዚህ ሙስናን የሚዋጉ ሰዎች እና ቀደ ሙስና ኃይሎችን መለየት በማይቻልበት ደረጃ አሁን ሙቭመንት ተጀምሯል። ኢትዮጵያ ውስጥ አቶ ብርሃኑ ብዙ ጥያቄዎች አሉላ ተጀዋርም እድል ሰጣለሁ። አንዷን ያልመለሱልኝን ጥያቄ በአጭሩ ይመልሱልኝ። ቅድም ላስቀመጧቸው፣ በተለይ ሁለቱም በተመለከተ ጊዜው ያለፈበት ሲሚንቶ ሀገር ውስጥ ይገባል ብለዋል። ማስረጃው ምንድን ነው? ይህንን አንደኛ የኢትዮጵያ መንግስት አምኗል። ጊዜው ያለፈበት ሲሚንቶ በብዙ ጊዜ አስገብጠዋል ነው አንዱ ክስ እኮ ይሄ በፊት የሚነገር የነበረ ነው ኢትዮጵያ ሲሚንቶ በጣም ሀይ በነበረበት ጊዜ ዲማንዱንም ሰፕላዩንም ማኔጅ የሚያደርጉ ገበያውን ስርዓት ያሳጡ ሰዎች ናቸው እነህ ሰዎች ከዛ በፊትም በጸረ ሙስና ኮሚሽንም ጥቆማ ያደረጉ ሰዎች አይቻልም ከጠቆሙ እስር ቤት ነው የምትገባው አሁን ግን ይሄ ነገር ከተጀመረ ይሄንን ነገር ህዝቡም ስለሚያውቅ በንግዱ ማህበረሰብ ውስጥ በሀቅ የሚሰሩት ሰዎች ደስ ይላቸዋል በሀቅ የማይሰሩት ደግሞ የሚያስደነግጥ ጉዳይ ነው መልካም አቶ ጀዋር ከአቶ ብርሃኑ ጋር ከሁለት አመት በፊት በተቀራራቢ ርዕሰ ጉዳዮች ላይ ተከራክራችኋል እርሶ የፖለቲካ አላማ ጭምር ያለው ይመስላል ያሉትን ይህን የአሁኑን እርምጃ የኢትዮጵያ መንግስት በሙስና ላይ የያዘው ዘመቻ አካል መሆኑን ገልጧል እስኪ የሁለቱን ጊዜያት እውነቶች ከመከራከሪያዎቹ ጋር በንጽጽር ያሳዩ ነው። የእኔ መከራከሪያ ነጥብ ያኔም ዛሬም አንድ ነው። የዜጎችን መብት ማያከብር እኩልነት የሌለበት መንግስት ዘላቂ የሆነ የኢኮኖሚ እድገት ማምጣት አይችልም። ትዝ ካለህ ስፔሲፊካሊ ሳነሳ የነበረው ጉዳይ ምን ነበረ? የኢትዮጵያ ውስጥ ባለፉት አስር አመታቶች በተወሰነ ደረጃም ቢሆን ተጋኖ በሚታየው ደረጃም ባይሆን የኢኮኖሚ እድገት አለ። የዚህ ችግሩ ኢኮኖሚው እያደገ ነው ወይ እያደገ አይደለም ሳይሆን የዚህ የኢኮኖሚ እድገት ተጠቃሚ ህዝቡ አይደለም፣ ጥቂቶች ናቸው እየከበሩበት እና እየተጠቀሙ ያለ ፍጥነቱ እንኳን እያደገ ባለበት ሁኔታ ሌላውንም የአገሪቷን ህዝብ በእኩል ሁኔታ እያሳደገ ማሄድ ከሆነ፣ ጥቂቶች ብቻ እየበለጸጉ የሚሄዱ ከሆነ ወደ ግጭት አምጥቶ ያን የተገኘውን የኢኮኖሚ እድገት ወደኋላ ሊቀለብስ የሚችልበት ሁኔታ አለ ነው። ሌላው ደግሞ የሙስናን ለመታገል አሁንም አቶ ብርሃኑም ሆኑ አንዳንድ የኢህአዴግ ደጋፊዎች እና አመራር የሚወስዱት እርምጃ አስፈላጊ ነው፣ ግን ይሄንን ከዲሞክራሲያዊ መብት መጠበቅ ለይተን ልናየው አንችልም። ምክንያቱም ሙስናን ለማጥፋት ሶስት ወሳኝ ወሳኝ አካላት ተሳትፎ ያስፈልጋል። አንደኛው ከታች ያለው የማህበረሰብ ንቁ ተሳትፎ መኖር ያስፈልጋል። በሁለተኛ ደረጃ ላይ የነጻ የሆነ የማህበራዊ ድርጅቶች ሲቪል ሶሳይቲ ኦርጋናይዜሽን ነጻ የሆነ እንቅስቃሴ ያስፈልጋል። በሶስተኛ ደረጃ ላይ ተጠያቂነትና ግልጽነት ያለበት መንግስት ያስፈልጋል። በማህበረሰብ ደረጃ የነቁ ዜጎች እንዲኖሩ ከተፈለገ በግለሰብም ሆነ በማህበረሰብ ደረጃ መብታቸው ሊከበር ይገባል። የመምረጥ መብታቸው፣ የመጻፍ መብታቸው፣ የመሰብሰብ መብታቸው፣ ሰላማዊ ሰልፍ የመውጣት መብታቸው ካልተከበረ ሙስናን ሊያዩትም አይችሉም። ካዩም ደግሞ ሊያጋልጡና እርምጃ ሊወስዱ አይችሉም። አንድ ነው። በሁለተኛ ደረጃ ደግሞ የሲቪክ ሶሳይቲ ውስጥ የሚገኙት ሚዲያዎች፣ መንግስታዊ ያልሆኑ ድርጅቶች እነዚህ በነጻነት የሚሰባሰቡና በነጻነት የማይንቀሳቀሱ ካልሆነ ይህንን የህዝብ ድምጽ ከፍ አድርገው ሊያሰሙ አይችሉም። ህዝቡን ሊያስተምሩ አይችሉም። ህዝቡን ሊያነቁ አይችሉም። የደቃውን ህዝብ ድምጽ ደግሞ ከፍ አድርገው በባለስልጣናቱ ላይ እርምጃ ሊወስዱ አይችሉም። በሶስተኛ ደረጃ ደግሞ ተጠያቂነት ያለበት መንግስት ያስፈልጋል። አንድ መንግስት ሙስናን ሊዋጋ የሚችለው በውስጡ ያሉ ተቋማቶች ነጻ ከሆኑና ሶስቱ የመንግስት የስልጣን እርከኖች ነጻ በሆነ መልኩ የሚንቀሳቀሱ ከሆነ ይሄንን ለማድረግ ደግሞ ያ መንግስት በህዝብ የተመረጠ እና በዜጎች ተሳትፎ የተመረጠ በዜጎች ተሳትፎ ከስልጣን የሚወርድ በስልጣን የሚወጣ መሆን መቻል አለበት። እነዚህ ሶስቱን ነገሮች ለይተን ማየት አንችልም። እነዚህ ሶስቱ አብሮ ካልሄዱ ሙስናን ልናጋልጥም አንችልም፣ እርምጃም ልንወስድበት አንችልም፣ ሳይፈጸምም ልንከላከለው አንችልም። ለዚህ ነው የኢኮኖሚ እድገትንም ሆነ ሙስናንም ከዲሞክራሲያዊ መብቶች መከበር፣ ከዲሞክራሲያዊ ተቋማት መኖር ጋር አያይዘን መሄዳለን። አብሮ ማስኬዱ አስፈላጊ ነው ነው የምለው። መልካም። አቶ ብርሃን ወደ እርሶ ልመለስ። እርስን የሚመለከቱ ጠንከር ያሉ ጥያቄዎች አሉ። ሙስናን ጨምሮ በተመሳሳይ አነጋጋሪ ርዕሰ ጉዳዮች ላይ የኢትዮጵያን መንግስት አጥብቀው በመከላከል ነበር ከአቶ ጀዋር ጋር በዚሁ ፕሮግራም ላይ ቀደም ሲል የተከራከሩት በአሁኑ ክርክሮ ደግሞ አደገኛና ያቺን ሀገር ሊያጠፋ የተቃረበ ብለውታል። በመከራከሪያው የሚያነሱት ይህ ጉዳይ ድንገት አሁን እንደመጣ ወይም እንደተከሰተ ችግር አይደለምና ይህ የሐሳብ ለውጥ መሠረታዊ መነሻ ይኖረው ይሆን? ካልሆነ ለምን ይህን አስተያየቶን ወይም ይህን ሀሳቦን ቀደም ሲል አላቀረቡም? እንዲያውም ከዚህ የተቃረነ አቋም ሊያንጸባርቁ ወይም ይዘው ሊቀርቡ በኮ አድማጮች፣ ክርክሩ ጀመረ እንጂ አልተቋጨም። በሰማችሁት የመጨረሻ ጥያቄ በሚቀጥለው ፕሮግራማችን እንመልሳለን። አቶ ብርሃኑ ዳምጤንና አቶ ጀዋር መሐመድ እንግዶቼ ለጊዜያቸው አመሰግናለሁ ጊዜ